ከአዲስ አበባ ማስተር ፕላን ጋር ተያይዞ ሰሞኑን ኦሮሚያ ውስጥ በተፈጠረው ተቃውሞ እና አለመረጋጋት ምክንያት ተገደለ ያሉት ሰው ቁጥር ሰማኒያ ዘጠኝ መድረሱን የመድረክ ምክትል ሊቀመንበር እና የህዝብ ግንኙነት መምሪያ ኃላፊው አቶ ጥላሁን እንደሻው ማምሻውን ለአሜሪካ ድምጽ ገልጠዋል። አቶ ጥላሁንን ያነጋገረው ሰለሞን አባተ ተከታዩን አሰናድቷል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከትናንት በስቲያ ቅዳሜ ባወጣው መግለጫ ታስረዋል የተባሉት የአባሉ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ መሪዎችና አባላቱ እንዲፈቱ ጠይቋል። መድረክ በዚሁ የህዝብ ግንኙነት መምሪያው በበተነው መግለጫው ላይ የኦፌኮን ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባና በቁም ስር ላይ ይገኛሉ ያላቸውን ዋና ጸሐፊውንና የመድረክን የስራ አስፈጻሚ ኮሚቴ አባሉን አቶ በቀለ ነጋን ጨምሮ በየደረጃው ያሉ አስር የፓርቲውን መሪዎች ስም ዝርዝር አውጥቷል። ለመሆኑ ይህ የቅዳሜው መግለጫ የህዝብ ግንኙነት ጽሑፍ ነው ወይስ የመድረኩ መግለጫ? የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊው አቶ ጥላሁን እንደሻውን ማምሻውን አገኝቻቸው ነበር። በእጃቸው ያሉ አዳዲስ መረጃዎችስ ይኖሩ ይሆን? ይቀጥላሉ ትክክል። መምሪያው የሚያወጣው የመድረክን አቋም መሰረት አድርጎ ነው። እንግዲህ መድረክ ከዚህ በፊት የተለያዩ መግለጫዎችን አውጥቷል። ብዙ ጉዳይ ላይ የተወያየ የያዛቸው አቋሞች አሉ። እነዚህን አቋሞች መሰረት አድርጎ ነው መግለጫ ያወጣ። መድረክ በምን መድረክ ላይ ነው እንዲህ አይነቱን አቋም ያወጣው ወይም እንደዚህ አይነቱ ድምዳሜ ላይ የደረሰው? በሁለት ጊዜ መግለጫዎችን አውጥቷል። ታህሳስ አምስት ቀን ብዙ ጉዳይ ላይ መግለጫ አውጥቷል። ከዚህ ጋር ተመሳሳይ የሆኑ ነጥቦች ናቸው ዝርዝር ጉዳዮቹ። ዘመን ወቅት ጠይቀን ነበር። ከዛ በኋላ ግን የግድያው ያኔ የሰላሳ ሁለት ሰው ነበረ ዝርዝር ያወጣ ነው በመሞቱ ማለት ነው። ዛሬ ግን ወደ ሰማኒያ ዘጠኝ ደርሰዋል ነው ሰማኒያ ዘጠኝ ሰው ዝርዝር ደርሶናል አሁን እና አድራሻቸው ማለት ነው። ይቅርታ አድራሻቸውን ያላገኘንና ና ዝርዝራቸውንም ያላገኘናቸው አሉ። ወደፊት የምናጣራቸው ግን በቀጥታ ያገኘናቸው ናቸው ና አድራሻቸውን ያገኘን ወደ ሰማኒያ ዘጠኝ ሰው ደርሷል። ዛሬው ቀን እየጊዜው እየጨመረ ይሄ ችግር በመሄዱ የሚታ ታሰረው ሰው ቁጥርም ያኔ በመቶዎች ይቆጠር ነበረ። አሁን ግን በብዙ ሺዎች የሚቆጠር ሰው መታሰሩ ቀጥለዋል። እነዚህ ሁኔታዎች ባለመቆማቸው በተጨማሪ የወጣ መግለጫ ነው። አቋሙ ግን ቀደም ብሎም የተያዘ ነው። የኢትዮጵያ መንግስት አምስት ሰው ብቻ ነው እንደተገደለ አሳውቆ የነበረው። በሌላ በኩል ደግሞ አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን አንድ መቶ አርባ ሰው መገደሉን የሚገልጽ መግለጫ በአለፈው ሳምንት አውጥቶ ነበረ። የእናንተ ሰማንያ ዘጠኝ ነው አሁን የሚለው እና ልዩነቱ እጅግ በጣም የሰፋ ነው እና ምንድን ነው ምንጫችሁ? ለእናንተ ችግር አለ በተጨማሪ መረጃዎችን በማሰባሰብ በኩል የመድረክ ስራ አስፈጻሚ ኮሚቴ አባልና የወፍኮ ዋና ጻፊ የነበሩት አቶ በቀለ ነጋ ጽሕፈት ቤት ውስጥ ሆነው ከየወረዳዎችና ከየዞኖቹ የየእለቱን መረጃ ሲያሰባስቡ ነበረ። እሳቸው አሁን እስር ላይ ናቸው። ከቤታቸው እንዳይወጡና ምንም አይነት ስራ እንዳይሰሩ ተደርገዋል። የወረዳ መረጃ ሲሰጡን የነበሩ አባሮችም ታስረውብናል። በዚህ ምክንያት የተሟላ መረጃውን አግኝተናል ማለት አንችልም። ሆኖም የሰማንያ ዘጠኝ ሰዎች የሟቾች ቁጥርና ስምና አድራሻ አግኝተናል ነው እያልኩ ያለሁት እንጂ የሞቱት ሰዎች ሰማንያ ዘጠኝ ብቻ ናቸው ማለት አይደለም። እዛ ይበልጣሉ። የሞቱት ሰዎች ከመቶ በላይ እንደሚሆኑ እኛም እንገምታለን። ግን በቀጥታ ስም ዝርዝራቸውን እና አድራሻቸው ያገኘነውን ነው አሁን እየገለጹ የመድረኩ መግለጫ በተጨማሪ ያነሳቸው ጥያቄዎች የግድያ፣ የእስራትና የማንገላታት እርምጃዎች በአስቸኳይ እንዲቆሙ፣ መንግሥት ለተገደሉ ወገኖች ቤተሰቦች ካሳ እንዲከፍል፣ የግድያና የማንገላታት አድራጎት ተጠያቂዎች ለፍርድ እንዲቀርቡ፣ መንግሥት ጉዳዩ ከሚመለከታቸው ወገኖች ጋር ሁሉ ያለምንም ቅድመ ሁኔታ ለውይይት እንዲቀመጥ፣ የሚሉ ይገኙበታል። የኢትዮጵያ መንግሥት ማስተር ፕላኑ ሕዝብ ካልተቀበለው ተግባራዊ አይደረግም ብሏል። እና በአሁኑ ሰዓት የሚታየው እንቅስቃሴ ምን ይሆን? አቶ ጥላሁን እንደሻው፣ ህዝብ ሳይወያይበትና ሳይመክርበት ስራ ላይ አይውልም ሳይሆን መጀመሪያ ህገ መንግስቱ ያስቀመጠው ነገር አለ። ህገ መንግስቱ ያስቀመጠውን ነገር ስራ ላይ መዋል አለበት። በቃ እሱን እሱ ነው የሚፈለገው። ያ ስራ ላይ ይዋልና በሱ ላይ የተመሰረተ ልማት ነው መሰራት ያለበት። አሁን ኢህአዴግ ትልቁ ችግር እኮ ሀገሪቱን ወዴት ይዞ እንደሚመራ ወዴት እንደሚመራት እኮ አቅጣጫውን መላው ግራ እያጋባን እኮ ነው ያለው። ልማት ሲባል ፌደራላዊ መንግስታት የሚያካሄዱት ልማት አለ። ዲሞክራሲያዊ መንግስታት ከደግሞ የሰብአዊና ዲሞክራሲያዊ መብቶችን አክብሮ፣ ፌደራላዊ መንግስታት ደግሞ የፌደራላዊ መንግስትና የክልል መንግስታትን መብት አክብሮ የሚሰራው ልማት አለ። ሌሎች አምባገነን መንግስታት ደግሞ በችግር የሚሰሩት አለ። እንደፈለጉ አድርገው የህዝቦች መብት፣ የህዝቦች የክልሎች መብት፣ የብሔር ብሔረሰቦች መብት ሁሉ ከቁም ነገር ሳይቆጥሩ ረጋግጠው ህንፃ መገንባትና መንገድ መቆፈር ብቻ እንደ ልማት አድርጎ የሚሰሩት ልማት አለ። አሁን የትኛውን አካሄድ ነው ኢህአዴግ የተከፈል እኛ እኮ እያልን ያለ ነው። ልማት ስትሰራ መጀመሪያ በህገ መንግስቱ የተደነገገውን የፌዴራላዊ ስርዓት ተከትለህ ያንን ተግባራዊ እያደረክ መሄድ አለብኝ። ያንን አቆማለሁ፣ ወደዚህ ይመለሳለሁ አላለም እኮ እስካሁን። ወደዚያ ይመለሳለሁ ካለ ትክክለኛ ወደ ህገ መንግስታዊ ስርዓት ተመለሰ ማለት ነው። የደቡብ ኮሪያና የታይዋንን የአምባገነን መንግስታት አካሄድ ነው ምርጫዬ ብሎ እንደጀመረ አሁን ደግሞ ፌዴራላዊም አልነበሩም፣ ዲሞክራሲያዊም አልነበሩም እነዚያ ስርዓቶች። የነዚያ አካሄድ ይሄዳለሁ ካለ ከፌዴራላዊና ዲሞክራሲያዊ ስርዓት የልማት አካሄድ ጋር ይጋጫል። ምሳሌ አድርጎ መውሰድ ያለበትም ፌዴራሊዝምንና ዲሞክራሲን በትክክል ስራ ላይ እያዋሉ ልማታቸውን ያካሄዱ ሀገራቸውን ያለሙ ሀገሮችን ምሳሌ ነው እንጂ መከተል ያለበት በጭፍን አምባገነንነት እንደፈለጉ ልማት ብሎ የህዝብን መብት የሚረግጡ ሀገሮችንና ፓርቲዎችን ምሳሌ አይደለም መከተል አለበት። ስለዚህ ህገ መንግስቱ አስቀምጧል፣ ፌዴራላዊ ነው፣ ዲሞክራሲያዊ በሆነ መንገድ ይሄዳለው ብለዋል። ወደዚህ መምጣት አለበት። አሁን በዚህ ማስተር ፕላን ጉዳይም ላይ ወደዚህ አልመጣ እንደፈለገ ነው እየሄደበት ያለውና እኛ ከህዝቡ ከፈቀደ ካልፈቀደ የሚል ቃል ብቻ ሳይሆን ወደ ህገ መንግስታዊ አሰራር እመጣለሁ ከዚህ ውጭ ወጥቼ የነበርኩትን አካሄድ አቆማለሁ ብሎ እኮ በግልጽ ማሳወቅ አለበት። ይህን ካደረገ አመፆ የሚቀጥልበት ሁኔታ የለም። የህዝቡ ጥያቄ ይሄ ነው ብዬ ነው። ማ መድረክ የአሁኑን የፖለቲካ ምህዳርና የዲሞክራሲ አቅጣጫ እንዴት ይገመግመዋል? የኦፌኮን ህልውና እንዴት ይገልጸዋል? ኢህአደግ ፓርላማውን ሙሉ በሙሉ ከተቆጣጠረበት ምርጫ ማግስት ተቃዋሚ ፓርቲዎችን እንደሚያሳትፍ ቃል ገብቶ ነበረ። እንዴት አገኛችሁት? ለመሆኑ ሌሎችም ጥያቄዎችን አንስተናል። ከአቶ ጥላሁን እንደሻው ጋር ያደረግነውን ሙሉውን ቃለምልልስ ከዌብሳይታችን ያገኛሉ።